በተባበሩት መንግስታት የስነ ህዝብ ፈንድ ያወጣው መግለጫ እንዳመለከተው በታዳጊ ሀገሮች ውስጥ የቤተሰብ ምጣነ አገልግሎቶችን ለሁሉም እንዲዳረሱ ማድረግ በየአመቱ ለእናቶችና አዲስ ለተወደዱ ህጻናት የሚለውን የጤና እንክብካቤ ወጪ በ11.3 ቢሊዮን ዶላር ዝቅ ያደርገዋል። የቤተሰብ ምጣኔ አገልግሎቶችን ተደራሽ ለማድረግ የሚውለው ገንዘብ እጅግ አስተማማኝ መዋለ ነዋይ ወይንም ኢንቨስትመንት እንደሆነም መግለጫው ያስረዳል። ዛሬ ይኸው የመንግስታቱ ድርጅት የስነ ሕዝብ ፈንድ የኢትዮጵያ ቢሮ የዘንድሮውን ዓለም አቀፍ የሥነ ሕዝብ ዘገባውን ይፋ ባደረገበት ወቅት የጤና ጥበቃ ሚኒስትር ዴታውን የዶክተር ከበደ ወርቁን ንግግር በንባብ ያሰሙት በሚኒስቴር መስሪያ ቤቱ የከተሞች የጤና ክብካቤና የበሽታ መከላከያ ዳይሬክቶሬት ዳይሬክተር ዶክተር ቴዎድሮስ በቀለ፣ ኢትዮጵያ የቤተሰብ ምጣኔ አገልግሎቶችን በማዳረስ ረገድ መልካም ውጤቶች እንዳገኘች አረጋግጠዋል። a doubling of the contraceptive prevalence rate from 15% uh, to 29%. በአውሮፓውያን የዘመን አቆጣጠር ከ2005 ዓ.ም ወዲህ የወሊድ መከላከያ የሚወስዱ ሴቶች ቁጥር ከ14.8 ወደ 29 ከመቶ ከፍ ብሏል። ባለፉት 10 ዓመታት ደግሞ ዘመናዊ የመከላከያ ዘዴዎችን መጠቀም ጉልህ በሆነ ሁኔታ አድጓል። እንዲሁም የቤተሰብ ምጣኔ አገልግሎቶችን ፍላጎት በማሟላት በኩል የነበረውን የ34 ከመቶ ጉድለት ከ2005 ዓ.ም ወዲህ ወደ 25 ከመቶ ዝቅ ማድረግ ተችሏል። በ2005 ዓ ም በነፍስ ወከፍ በሴት 5.4 ሕፃናት የነበረው የእርግዝና መጠን በ2011 ዓ ም ወደ 4.8 ሕፃናት በአንዲት ሴት ዝቅ ብሏል። እነዚህ ውጤቶች የተገኙት ባለፉት አስር በተለይም ባለፉት አምስት ዓመታት እንደሆነም መረጃዎች ይጠቁማሉ። ግን ለዚህ ምን ምክንያት አለ? መላ ሪሰርች ፒኤልሲ የተሰኘ የግል የጥናት ተቋም ዳይሬክተር ዶክተር ያሬድ መኮንን እንደሚሉት ምክንያቶቹ ብዙ ናቸው። በኢትዮጵያ የከተሜው ቁጥር መብዛትም አንዱ ነው። ባለፉት አስር ዓመታት ኢትዮጵያ ውስጥ በከተማ የሚኖረው ህዝብ በስድስት በመቶ ጨምሯል። የትምህርት መስፋፋትም ሌላው ምክንያት ነው። ከሁሉ በላይ ግን የጤና ኤክስቴንሽን ትልቅ አስተዋጽኦ እንዳደረገ ዶክተር ያሬድ መኮንን ያምናሉ። ትልቁና ዋናው ነገር የምንለው እኛ የጤና ኤክስቴንሽን ፕሮግራሙ ስራ ላይ መዋሉ ነው። እንደሚታወቀው የጤና ኤክስቴንሽን ፕሮግራሙ ስራ ላይ ከመዋሉ በፊት በተለይ 85 በመቶ በገጠር የሚኖረው ህዝብ የቤተሰብ ምጣኔ አገልግሎት በስፋት አያገኝም ነበር። ከጤና አገልግሎቶችም ብዙ የራቀ ነበር። የጤና ኤክስቴንሽን ፕሮግራሙ በ2003 እንደ አውሮፓ አቆጣጠር ሲጀመር ምንድን ያደረገው፣ በየቀበሌው ሁለት ሁለት ሴቶች አሰልጥኖ ስራ ላይ ዋለ። እነዚህ ደግሞ የመንግስት ደሞዝ ተከፋዮች ናቸው። የተዘረዘሩት መልካም ውጤቶች ግን የሚያዝናኑም የሚያወላዱም አይደሉም። ወደፊት ያለው ስራም ገና ብዙ ነው። ዶክተር ቴዎድሮስ በቀለ እስከ ዛሬ የተደረጉ እርምጃዎችና ያገኘናቸው መልካም ውጤቶች እንዳሉ ሆነው አሁንም ፈተናዎች አሉ። በገጠር ሴቶችና በአርብቶ አደር አካባቢዎች የወሊድ መከላከያን የመጠቀም መጠን አሁንም አነስተኛ ነው። የቤተሰብ ምጣኔ አገልግሎቶችን በመስጠት በኩል ያለው የ25 ከመቶ ጉድለት ሰፊ ነው። በተለይም ታዳጊ ልጃገረዶችን በመሳሰሉና ከኤች አይቪ ጋር በሚኖሩ ለጉዳት ተጋላጭ በሆኑ የህብረተሰቡ አካላት ዘንድ ይህ ጉድለት ከፍተኛ ነው። የአቅርቦት ሰንሰለቱ የአሰራር ስርዓትም መጠናከር ያስፈልገዋል። የወሊድ መከላከያዎችን ለማግኘትም የበዛ የገንዘብ እጥረት አለ። የቤተሰብ ምጣኔ አገልግሎቶች መስፋፋት የሚሞቱ እናቶችን ቁጥር በመቀነስ ረገድ ያለው ድርሻ ቀላል አይደለም። ለዚህ ግን የእነዚህ አገልግሎቶች መስፋፋት ብቻ በቂ አይደለም። በአሁኑ ጊዜ የሚሊኒየሙን ግቦች ለማሳካት ታዳጊ ሀገሮች በሚያደርጉት ጥረት ደግሞ ፈታኙ ግብ ይኸው የሚሞቱ እናቶችን ቁጥር በተያያዘው ጊዜ በበቂ መጠን መቀነስ ነው። ኢትዮጵያስ ይህን ግብ ልትመታ ትችላለች? ዶክተር ያሬድ መኮንን፦ ሚሊኒየም ግቡ አሁን ሁለት ዓመት ነው የቀረው፣ ሁለት ሦስት ዓመት ነው የቀረው። በዚህ ጊዜ ውስጥ በከፍተኛ ሁኔታ ተንቀሳቅሰን የእናቶች ሞትን መቀነስ እንችላለን። ግን ግቡን እንመታለን የሚለው ምናልባት አስቸጋሪ ሆኖ ነው የምናገኘው። ግን በሌላ ረገድ ስናየው የህፃናትን ሞት መቀነስ ችለናል። ያንን ግብ ልንመታ እንችላለን። ከትምህርት ጋር የተያያዙ ግቦችን ልንመታ እንችላለን። የእናቶች ሞትን በተመለከተ በጣም ብዙ ፈታኝ የሆኑ ስራዎች አሉ። መቀነስ ይቻላል፣ ግን ግቡን መምታት የሚለው ጥያቄ ውስጥ የሚገባ ጉዳይ ነው። በእኔ የአመለካከት የቤተሰብ ምጣኔ አገልግሎቶችን ማስፋፋት የዘንድሮው የዓለም ስነ ህዝብ ሁኔታ ዘገባ ዋናው መልእክት ነው። ዘገባው የቤተሰብ ምጣኔን ከሰብአዊ መብቶችና ከቀጣይ ልማት ጋር በብርቱ ያቆራኛቸዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ